የክልሉ ሕዝብ በሰው ኃይልም ሆነ በንብረት ከመከላከያ ጎን መቆም አለበት ሲል የኦሮሚያ ብሔራዊ ክልላዊ መንግስት ጥሪ ያቀረበ የኢትዮጵያ ዜጎች ለፍትህ ፓርቲም በበኩሉ በክልሉ የሚገኙ ደጋፊዎች፣ አባላትና አመራሮች ለጥሪው አዎንታዊ መልስ ሰጥተው ለአገሪቱ ሉዓላዊነት ይፋለማሉ ሲል ገልጧል። የኦሮሞ ፌዴራሊስት ኮንግሬስ በበኩሉ ለኢትዮጵያ መፍትሄው ውይይት ነው ብሎ እንደሚያምን አስቀድሞ ከገለጸው ውጪ የተለየ አቋም እንደሌለው ተናግሯል። ለዝርዝሩ ፀሐይ ዳምጠው ህወሀት ከሶስት ዓመት በፊት በኦሮሞ ወጣቶችና በመላው ኢትዮጵያ ህዝብ በተደረገው ትግል ከኢትዮጵያ የመሀል ፖለቲካ ማዕከል መውጣቱን የገለጹት የኦሮሚያ ብሔራዊ ክልላዊ መንግስት ኮሚኒኬሽን ጉዳዮች ኃላፊ አቶ ሀይሉ አዱኛ መንግስት አሸባሪ ብሎ የፈረጀው ቡድን አሁንም ሀገሪቷን ለማፍረስ እየተጋ ነው ሲሉ ገልጸዋል። እናም መላው የኦሮሞ ወጣቶችና የክልሉ ነዋሪዎች ባላቸው ሁሉ ከሀገር መከላከያ ሰራዊት ጎን እንዲቆሙ መንግስት ጥሪ ማቅረቡን ተናግረዋል። የክልሉ ወጣቶች ቀሬና ቄሮዎች የመከላከያ ሰራዊቱን ተቀላቅሎ አስፈላጊውን መስዋዕትነት ከፍለው የኢትዮጵያን ዳር ድንበር፣ የኢትዮጵያን አንድነት፣ የኢትዮጵያን ሉዓላዊነት እንዲያስከብሩ የተላለፈ ጥሪ ነው። ይሄ ጥሪ እንግዲህ ለተለያዩ የህብረተሰብ ክፍሎችን ያካተተ ነው። ንብረት ያለው ንብረቱን እንዲጠብቅ ለው ሀብት ደግሞ መከላከያውን እንዲያጠናክር፣ የሃይማኖት አባቶች በጸሎት እናቶችም እንደዚሁ። በሌላ በኩል ህወሓት በመንግስት በኩል የሚቀርቡበትን ውንጀላዎችን የማይቀበላቸው ሲሆን ጦርነቱ በትግራይ ህዝብ ላይ የተቃጣውን ጥቃት ለመከላከል እንደሆነ በተለያየ ጊዜ ሲናገሩ ቆይተዋል። ሆኖም ህወሓት ኢትዮጵያን ለማፍረስ አላማ ይዞ ጦርነቱን መጀመሩን የተናገሩት አቶ ኃይሉ የኦሮሚያ ብሔራዊ ክልላዊ መንግስትና የክልሉ ህዝቦች በማቀናጀት መከላከያውን ሲደግፉ መቆየታቸውን ገልጸዋል። አሁንም በህወሓት የተዘነዘረውን ጥቃትም ሀገር አቀፍ ነው ብለውታል። ይህ ጥቃት በአንድ ወይንም በሁለት ክልል ላይ የተዘነዘረ ጥቃት ሳይሆን ኢትዮጵያን ለማፍረስ ጁንታው ያወጀው ጦርነት ስለሆነ ይሄን ደግሞ እኩይ ዓላማውን እውን ለማድረግ መሆኑ ይታወቃል። ይሄ የመላው ኢትዮጵያውያን ጥቃት ስለሆነ የእኛም ክልል አስፈላጊውን መስዋዕትነት ከፍሎ አስፈላጊውን ድጋፍ አድርጎ ልክ እንደ ከዚህ በፊቱ የልዩ ኃይሏችንም አሰማርተናል ሚሊሻዎችንን ልከናል። ከዚህም በተጨማሪ ደግሞ በአይነትና በገንዘብ ድጋፍ አድርገናል። አሁንም ይህን ድጋፍ አጠናክረን እንቀጥላለን። ይህን ስናረግ ስራችን እየሰራል፣ በአንድ እጅ ልማታችንን እያፋጠን፣ በሌላ እጃችን ደግሞ ጁንታ የሚሰነዝርብንን ጥቃት እየመከትን የሀገራችን ብልጽግና ን እናደርጋለን፣ የሚል ነው ጥሪው የቀረበ። ወጣቶችም ሆኑ ማንኛውም የክልሉ ነዋሪዎች ሰላማቸውን በተቀናጀ መልኩ እንዲጠብቁ አደረጃጀት ተፈጥረዋል ብለዋል ኃላፊው በመላው የኦሮሚያ ቀበሌዎች የስርዓቱ ጠባቂ የስርዓቱ ደጀን ብለን ስልጠና ሰጠናል። ጋቸነ ስር እና በሚል ህዝቡን ያደራጀ ነው ያ ስልጠና ህዝቡ ተደራጅቶ ራሱን አካባቢውን እንዲጠብቅና እነዚህ አዲስ ፊት ጸጉረ ለውጥን ካዩ ደግሞ ለጸጥታ አካሎች በመጠቆምና ራሳቸውን እንዲጠብቁ የሚል ዓላማ ያነገበ አደረጃጀት ፈጥረናል። ያን አደረጃጀት ተጠቅሞ ክልላቸውን፣ ራሳቸውን፣ ቀያቸውን፣ አካባቢያቸውን ነቅቶ እንዲጠብቁ እየተሰራ ይገኛል። የኢትዮጵያ ዜጎች ለፍትህ ኢዜማ በበኩሉ የኦሮሚያ ብሔራዊ ክልላዊ መንግስት ለክልሉ ህዝቦች ያቀረበውን ጥሪ ተቀብለው በክልሉ የሚገኙ የፓርቲው ደጋፊዎች አባላትና አመራሮች የምጠበቅባቸውን አስተዋጽኦ ያደርጋሉ ሲል ለአሜሪካ ድምጽ ገልጸዋል። አቶ ናትናኤል ፈለቀ የፓርቲው የህዝብ ግንኙነት ኃላፊ ናቸው። ህወሓት እያደረገ ያለው እንቅስቃሴ የሀገራችን ህሉና አደጋ ውስጥ የከተተበት እና ከፍተኛ ደረጃ ላይ ከዛ አንጻር አሁን ጦርነቱ የሚካሄደው በአማራና በአፋር አካባቢ ይሆን እንጂ የህሉና አደጋው የተደቀነው በአጠቃላይ ኢትዮጵያውያንና ኢትዮጵያዊነት ላይ ነው። ስለዚህ ሁሉም ኢትዮጵያውያን የቅድሚያ ቅድሚያ ተሰጥቶት ይህንን አደጋ መቀልበስ ያስፈልጋል የሚል እምነት ነው ያለን። ከዚህ አንጻር የክልሉ መንግስት ያወጣው መግለጫ በበጎ ነው ያየነው። እኛም ለደጋፊዎቻችን፣ ለአባላቶቻችን፣ ለአመራሮቻችን በሙሉ ያስተላለፍነው መልእክት አሁን በደረስንበት ደረጃ ከሁሉ ነገር ቅድሚያ ልንሰጠው የሚገባው የሀገራችን ህሉና ማረጋገጥ ነው። ለዛ ደግሞ ግንባር ቀደም ተሰላፊ መሆን አለብን የሚል ነው። አቶ ናትናኤል አክለውም በማህበራዊ ገጾች ላይ እየተዘዋወሩ ባሉ ሀሰተኛ መረጃዎች ህብረተሰቡ ግራ መጋባት የለበትም ብለዋል። በተለይ ሀሰተኛና ድናጋሪ አደናጋሪ መረጃዎችን የሚያስተላልፉ አካውንቶች እንዳሉ እናውቃለን። እነዛ በአጠቃላይ የሀገራችን ህልውና ለማረጋገጥ በሚደረገው እንቅስቃሴ ውስጥ አሉታዊ ተጽዕኖ እያሳረፉ ነው። ያ በፍጹም ተቀባይነት የለውም እና እንደዚህ አይነት ተግባር የሚፈጽሙ ሰዎች ላይ ህጋዊ እርምጃ መወሰድ አለበት ብለን ነው የምናስበው። ማህበረሰቡም ደግሞ አንደኛ ሀሰተኛና ያልተረጋገጡ መረጃዎችን ከማባዛት እንዲቆጠብ፣ ሁለተኛ ደግሞ እንደዚህ አይነት መረጃዎች የሚያጋሩ ሰዎችን በማጋለጥ ትብብሩን እንዲያደርግ ነው የምንጠይቀው በሌላ በኩል በዚህ በኦሮሚያ ክልል መንግስት ውሳኔ ላይ አስተያየት እንዲሰጡን የጠየቅናቸው የኦሮሞ ፌዴራሊስት ኮንግረስ ፓርቲ ጽህፈት ቤት ኃላፊ አቶ ጥሩኔ ገምታ በበኩላቸው ለጊዜው በውሳኔው ላይ ፓርቲያቸው የሚሰጠው ውሳኔ እንደሌለ ገልጸው ለኢትዮጵያ መፍትሄው ሁሉንም ያካተተ ውይይት ማድረግ ነው በሚል አስቀድሞ ከተሰጠው የፓርቲ አቋም የተለየ ነገር እንደሌላቸው ተናግረዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።